ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንግዲህ በሀገራችን አሁን እንደ ትልቅ ስኬት የምናየው የወባ ስርጭት መጠኑ ከዓመት ወደ አመት ሁ እየቀነሰ መጥቷል። በወባ የሚጠቁ ሰዎች ቁጥርም በየዓመቱ በዓለም ጤና ድርጅት ራሱ በሚያወጣው መረጃዎችን ማየት ይቻላል። በየዓመቱ ኮንሲስተንት የሚቀንሱ ሀገሮች አንዷ ነች ኢትዮጵያ። ዶክተር ሊያ ታደሰ የጤና ጥበቃ ሚኒስትር ዲኤታ ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። የወባ መከላከያ ክትባት ተጀመረ። የዚህንም ዝርዝር ይዘናል። ሙሉ ዘገባው በመጽሔት ክፍለ ጊዜ ይቀርባል። ጤና ስትልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከታ ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሚያዝያ 17 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዳነች ፍሳሐየንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ አልሳንቶስ ጋር እስከ አራት ሰዓት አብረናችሁ እናመሻለን በቅድሚያ ግን የዕለቱን የዓለም ዜና እናሰማለን በምዕራብ ጎጅና በጌዲዮ ህዝቦች መካከል በዛሬው ዕለት የእርቅ ስነ ስርዓት ተካሂዷል በእርቅ ስነ ስርዓቱ ላይም የኦሮሚያ ክልል ምክትል ርእሰ መስተዳደር አቶ ሽመልስ አብዲሳ ና የደቡብ ክልል ከፍተኛ አመራሮችን ጨምሮ የሁለቱ ክልሎች የመንግስት የስራ ኃላፊዎች ተገኝተዋል ሲል ፋና ብሮድካስቲንግ ዘግቧል። የጉጂና የጌዲዮ አባገዳዎች የሀገር ሽማግሌዎችና የአካባቢው ነዋሪዎች በዛሬው ዕለት በተካሄደው የእርቅ ስነ ሥርዓት ላይ ታድመዋል። እርቁን ተከትሎም በአካባቢው ተፈጥሮ በነበረው ግጭት ከሁሉም ከሁለቱም አካባቢዎች ማለትም ከኦሮሚያ ክልል ምዕራብ ጉጂ ዞንና ከደቡብ ክልል ጌዶ ዞን የተፈናቀሉ ዜጎችን ወደ ቀድሞ መኖሪያቸው መልሶ የማቋቋም ስራ በይፋ መጀመሩን የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ አስታውቋል ይላል ፋና ብሮድካስቲንግ። ማላዊ በአፍሪካ የመጀመሪያ የሆነ የወባ ክትባት የመጀመሪያው ምዕራፍ ዘመቻ ዛሬ ጀምራለች። የዓለም ጤና ድርጅት ክትባትን ስራውን በዛሬ የዓለም ጤና ቀን ከማላዊ ጋር ከማላዊ ጋር ጋናና ኬንያ ውስጥ ለማስጀመር የወሰነው አገሮቹ ባሉባቸው ከፍተኛ የስርጭት መጠንና የበዙ የጤና ተቋማት ስላሏቸው ጭምር መሆኑን አስታውቋል። በዚህ የወባ ክትባት የመጀመሪያ ምዕራፍ በሶስቱ አገሮች ውስጥ በአመት 360 ሺህ ሰው ለመከተብ ያቀደ ሲሆን አንድ መቶ ሀያ ሺህ የሚሆኑት ማላዊ ውስጥ መሆኑን ተመልክተዋል። ምንም እንኳ ይህ ክትባት የሺዎችን ሕይወት ሊያተርፍ እንደሚችል ቢታመንም የውጤታማነቱ ነገር ግን ውሱን መሆኑም እየተነገረ ነው። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋጅ ድርጅት ሊባኖስ በአስር ሺዎች የሚቆጠሩ ከውጭ ሀገራት የሚሄዱ የቤት ሰራተኞችን የሚያጎሳቁል የፍልሰት ስርዓትን እንድታቆም ጥሪ አቅርቧል። ሊባኖስ ያሉት የቤት ሰራተኞች በሰራተኛ ህግ አይታቀፉም። ህጋዊ ፈቃድ የሚያገኙት ካፋላ በተባለው ከአሰሪዎች ጋር በሚደረግ የፍልሰት ስምምነት መሰረት ነው። ሰራተኞቹ ቢጎዱና ቢጎሳቆሉም እንኳን ካለ አሰሪዎቻቸው ፈቃድ ሊወጡ አይችሉም፣ ይላል አምነስቲ ኢንተርናሽናል። ስለሆነም የሊባኖስ መንግስት ካፋላ የተባለውን የፍልሰት ስርዓት አቁሞ ለፈላሽ ሰራተኞች ዋስትና እንዲሰጥ አምነስቲ ጥሪ አድርገዋል። ሊባኖስ ውስጥ አብዛኞቹ ሴቶች የሆኑ ከአፍሪቃና ከእስያ የሄዱ 250 ሺህ ህጋዊ ፈቃድ ያላቸው ሰራተኞች መኖራቸውን አምነስቲ አውስቷል። የተባበሩት መንግስታት ድርጅት ትሪፖሊ ውስጥ በመንግስት እስር ቤት ውስጥ የነበሩ ስደተኞችን ከስፍራው አውጥቷል። አንዳንዶቹ በእስር ቤት ውስጥ ስላለው መጥፎ ሁኔታ ተቃውሞ ከማሰማታቸውን ባሻገር ጥቃት ደርሶብናል ሲሉ ነው የመንግስታቱ ድርጅት ይህን እርምጃ የወሰደው። በሊቢያ ተቀናቃኝ መንግስታት መካከል የሚካሄደው ውጊያ በመዲናይቱና በአካባቢው ለሚኖሩ ሲቪሎች እጅግ አደገኛ ሁኔታ መፍጠሩም ይታወቃል። ትሪፖሊ ያሉትን ስደተኞችና ፍልሰተኞች ከዚህ የከፋ ኑሮ ገጥሟቸው አያውቅም ሲሉ የተባበሩ መንግስታት ድርጅት ተልእኮ ምክትል ኃላፊ ማቲው ብሩክ ትናንት ተናግረዋል። አደጋ ላይ ያሉት ስደተኞች ከአካባቢው የማራቁ ውሳኔ ወሳኝ ነውም ብለዋል። ድርጅቱ ስደተኞቹን ኳሰር ቤን ጋሸር ከተባለው እስር ቤት ለማዛወር የወሰነው አንዳንዶቹ ስደተኞች በተፋፈገ ሁኔታ እንደሚኖሩና ምግብም እንደማያገኙ በመግለጽ ተቃውሞ በማሰማታቸው በደብደባቸውና በተኩስም እንዳስፈራሯቸው ከታወቀ በኋላ መሆኑም ተገልጧል። የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ዲሞክራቲክ ፓርቲውን ወክለው ለፕሬዝዳንትነት ለመወዳደር በሚካሄደው የምርጫ ዘመቻ እንደሚሳተፉ ዛሬ አስታውቀዋል። ፕሬዚደንት ዶናልድ ትራምፕን ለመወዳደር ዘመቻ ከጀመሩ በርካታ ዲሞክራቶች መካከል አንዱ ሆኗል ማለት ነው። ነባር የደላወር ክፍለ ግዛት ሴኔተርና በኦባማ አስተዳደር ወቅት የሁለት የስራ ጊዜ ምክትል ፕሬዚደንት የነበሩት ባይደን ከቨርመንት ክፍለ ግዛት ሴኔተር በርኒ ሳንደርስና ከሌሎች ተፎካካሪዎች ጋር በዲሞክራሲያዊ ፓርቲ ለመሳየም ይወዳደራሉ። ባይደን የሌሎቹ ተፎካካሪዎቻቸውን ያህል ገንዘብ የማሰባሰብ አቅማቸው ምን ያህል እንደሆነ ባይታወቅም በውጭ ፖሊሲ፣ በወንጀል ፍትህ እና በአገር ውስጥ ፖሊሲ ያላቸው ተመክሮ ከሌሎቹ ተወዳዳሪዎች የሚደርስባቸው የለም ተብለዋል። ባይደን ዛሬ ማለዳ ባወጡት መግለጫ የዩናይትድ ስቴትስ መሠረታዊ እሴትና በዓለም ደረጃ ያላት ቦታ አደጋ ላይ ወድቋል ብለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የሰሜን ኮሪያው መሪ ኪም ጆንግ ኡን መጀመሪያ ዋስትና ከተሰጣቸው የኒውክሌር ጦር መሳሪያ እንዲወገድ የሚያስችል እርምጃ ሊወስዱ ይችላሉ የሚል እምነት እንዳላቸው ገለጡ። ፑቲን ይህን ያሉት ቭላዲስቶካቭ በተባለችው የሩቅ የሩሲያ የሩቅ ምስራቅ ከተማ ላይ ከሰሜን ኮሪያው መሪ ጋር ለመጀመሪያ ጊዜ ከተነጋገሩ በኋላ ነው። ሁለቱ መሪዎች ከተነጋገሩ በኋላ በሰጡት ጋዜጣዊ መግለጫ የኒውክሌር ጦር መሳሪያን የማስወገዱ ሂደት ደረጃ በደረጃ መሆን እንዳለበት ፑቲን ሲያስረዱ የዩናይት ስቴትስና ሰሜን ኮሪያ የመተማመን መንፈስ እንዲገነባ ሲሉም የቀስ በቀስ እርምጃ መውሰድ ይኖርባቸዋል በማለት መክረዋል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ የህግ መምሪያ ምክር ቤት አባላት ክስ ሊመሰርቱብኝ ቢያስቡ ጉዳዩን ወደ ከፍተኛ ፍርድ ቤት አቀርበዋለሁ ሲሉ ዝተዋል። ወገንተኛ የሆኑት ዲሞዎች ሊከሱኝ ቢሞክሩ አስቀድሜ ወደ ከፍተኛው ፍርድ ቤት አመራለሁ ሲሉ ትራምፕ ትላንት በትዊተር ገልጸዋል። ከፍተኛም ሆነ ዝቅተኛ ወንጀል አልተፈጸመም ብቻ ሳይሆን በእኔ በኩል የተፈጸመ ወንጀሎች የሉም በማለት በሁለት ትዊተሮች አውስተዋል። ፕሬዚዳንቱ ይህን ያሉት ልዩ ካውንስል ሮበርት ሙለር በሩሲያና በትራምፕ የምርጫ ዘመቻ መካከል የመመሳጠር ሴራ ተፈጽሞ እንደሆነ ለማጣራት ካካሄዱት የሁለት ዓመታት ምርመራ ጋር በተያያዘ ነው። እንደ ትዊተር፣ ዩቲዩብና ፌስቡክ ያሉ የማህበራዊ መገናኛ ኩባንያዎች በመድረኮቻቸው ተጠቃሚዎች የሚያወጧቸውን ይዘቶች በሕግ አያስጠይቋቸውም። ይሄ የሕግ ከለላ ታዲያ ለኩባንያዎቹ እጅግ ግዙፍ የሆነ እድገት ቁልፍ ሆኖ ቆይቷል። አሁን ታዲያ እነኚህ ኩባንያዎች አሳሳች የሆኑ ይዘቶችን ለመመንጠር የበለጠ ጥረት ማድረግ አለባቸው በሚለው ብዙዎች እየተስማሙ ናቸው። ኩባንያዎቹም የመንግስት ቁጥጥር እጅ እንዳይገቡ ለመከላከል ብለው እርምጃዎችን ሳይወስዱ እንደማይቀሩ ሚሼል ኩዊን ከሳን ፍራንሲስኮ ያጠናቀረችውን ዘገባ ዝርዝር ቆንጂት አየለ ባጭሩ ታቀርበዋለች። ይህኛውም እንደ ሌሎች በማህበራዊ መገናኛ የሚወጡ ብዙዎች የሀሰት ወሬዎች ነው የጀመረው። የፓሪሱ ኖትረዳም ካቴድራል በተቃጠለ ጊዜ የሐሰት ወሬው የነከሌ ስራ ነው የሚለው ጥርጣሬና ድምዳሜ ትዊተር ላይ ታየ። ቀጥሎም ፌስቡክና ዩቱብ ላይ ብቅ ይል ጀመር። ዳሩ ግን ይሄኛው እንደ ሌላው ጊዜ በማህበራዊ መገናኛ በፍጥነት ለመሰራጨት አልበቃም። ዳንኤል ፋንኪ ፖይንተር ኢንስቲትዩት በሚባል አትራፊ ያልሆነ የጋዜጠኝነት ተቋም የዓለም አቀፍ የሀቅ አጣሪ ክፍል ዘጋቢ ነው። እንደሚከተለው ያስረዳል። ቴክኖሎጂያዊ መድረኮች የተሳሳተ መረጃ እንዳይዛመት ለመከላከል የሚወስዷቸውን እርምጃዎች በመጠቆም እርምጃው የሚሰራ ለመሆኑ ማረጋገጫው ይሄውላችሁ ይላሉ። እናም እኔ ስመለከተው ምን እየተደረገ እንዳለ ሰዎች ይበልጡን እየተረዱት መጥተዋል እንደ በፊቱ ያገኙትን ሁሉ ብድግ አድርገው ለሌሎች አይልኩ። ህዝቡም ኩባንያዎች እርምጃ እንዲወስዱ ይጠብቃል። ፌስቡክ አጠያያቂ ወይም ተቃውሞ የሚያስነሱ ይዘቶችን ከሚመነጥሩ ሐቅ አጣሪዎች ጋር በትብብር እየሰራ ነው። ትዊተርም ውሸት የሚያሰራጩ ኦቶማቲክ አካውንቶችን እየነቀሰ ነው። ዩቱብም ችግር ያለባቸው ቪዲዮዎችን በቀላሉ ለማግኘት እንዳይቻል አሰራሩን መቀየር ጀምሯል። አንዳንዶች ታዲያ ይሄ በቂ እንዳልሆነ ነው የሚያስገነዝቡት። የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት አባል ሲልቪያ ጋርሲያ አንዷ ናቸው። የፌስቡክ ተጠሪ ኒል ፖትስ ሲመልሱ በዓለም ዙሪያ ከሰላሳ ሺህ በላይ በደህንነት ዙሪያ የሚያተኩሩ ሰራተኞች እንዳሉትና በየርዕሰ ጉዳዩ ጥልቅ እውቀት ያላቸው ምሁራን የሲቪል ማህበረሰብ አባላትም እንዳሉባቸው አስረድተዋል። የመረጃ መዝገባቸውም ተመርኩዘው በመድረኩ መጥፎ ይዘቶችን የሚያወጡ ተዋናዮች ላይ እርምጃ ለመውሰድ ይችላሉ። ይህ በእርግጥ የተዛባ መረጃ ስርጭትን ብቻ ሳይሆን የፌስቡክንም እድገት ያኮሰምናል። ስራን በበለጠ ኃላፊነት ማከናወን የገቢ መቀነስ ማለት ነውን? የማህበራዊ መገናኛ ኩባንያዎች ለዚህ ጥያቄ መላ ሊፈልጉ እየሞከሩ ናቸው። የፓኪስታን ፖሊሶች በገለጹት መሰረት ማንነቱ ያልታወቀ ታጣቂ አንዲት በፖሊዮ ክትባት ስራ የተሰማራች የጤና ጥበቃ ሰራተኛን ዛሬ ተኩሶ ገደለ፣ ሌላዋን ደግሞ አቆሰለ። በያዝነው ሳምንት ሲካሄድ በቆየው ብሔራዊ የፖሊዮ ክትባት ዘመቻ ላይ በሚካሄደው ጥቃት የተገደሉ ሰዎች ብዛት ሶስት ደርሷል። የአሁኑ የቶክስ የተከፈተው ባልቹስታን በተባለው የደቡብ ምዕራብ ክፍለ ሀገር እንደሆነ ፖሊሶች ገልጸዋል። ከአፍጋኒስታን ጋር በሚዋሰነው በቀላሉ በማይደረስበት ወረዳ ላይ በሞተር ብስክሌት የሄዱ አጥቂዎች በፖሊዮ ሰራተኞች ቡድን ላይ ቶክስ መክፈታቸውን ነው ፖሊሶቹ የተናገሩት። የቆሰለችው የጤና ሰራተኛ በአስጊ ሁኔታ ላይ እንደምትገኝ ፖሊሶቹ ገልጸዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዳነች ፍሳሐየንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22፣ በ25 ና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ታዲያ በቀጥታ ወደ እለቱ አቢር እስከ መሸጋገራችን አስቀድሞ በሁለተኛው አጋማሽ ከሚሰሙ ድምፆች አንዱን በቅምሻ እንበል። አንደኛ የጻፍኩት ማሳወቅ ነው የምፈልገው። ይህ መጽሐፍ የጻፍኩት ከሴትነት የመነጨ ንዴት ልበል፣ ንዴት አለ፣ በቃ ንዴት። ለምሳሌ ይህ ኢንስቲቱት ኦፍ ኢትዮጵያን ስታዲስ ዳይሬክተር በነበርኩበት መጥፎ ጊዜ ነበር። ብዙ ጊዜ ኮርስ ሰርቻለሁ፣ ብዙ ግን፣ ብዙ ደግሞ በሴትነቴ በጣም የተፈተንኩበት ጊዜ በባህልና ማህበረሰብ ከሚሰሙ ድምፆች ውስጥ ነው ያሰማ ናችሁ ሁለተኛው ክፍል ሁለተኛው አጋማሽ ይቀርባል አሁን በቀጥታ ወደ ዕለቱ አብይ ርዕስ አስራ ሁለተኛው የዓለም የወባ ቀን ዛሬ በዓለም ዙሪያ በመታሰብ ላይ ነው እለቱን ተንተርሶ የተሰናዱ ሁለት ዘገባዎች ለዕለቱ አብይ ርዕስ ተመርጠዋል አንዱ ወደ ድሬዳዋ ሌላው ወደ ማላዊ ይወስዱናል የወባ በሽታን ለመከላከል በሚደረገው ዘመቻ ኢትዮጵያ ስኬታማ ተግባሮችና እያከናወነች መሆኑ ዕለቱን ለማሰብ በድሬዳዋ በልዩ ልዩ ዝግጅቶች በተከናወነው ስነ ስርዓት መገለጡን ጠቅሶ ዘጋቢያችን አዲስ ቸኮል ከስፍራው ባደረሰው ዘገባ አመልክቷል። ባለፉት ስድስት ዓመታት ብቻ የወባ ስርጭት በግማሽ መቀነሱንም የኢትዮጵያ ጤና ጥበቃ ሚኒስቴር ዴኤታ ዶክተር ሊያ ታደሰ አስታውቀዋል። ወባን ማጥፋት ከኔ ይጀምራል በሚል መሪ ቃል የዓለም የወባ ቀን በሀገር አቀፍ ደረጃ በልዩ ልዩ ዝግጅቶች ድሬዳዋ ላይ ተከብረዋል። ወባን በመከላከል ረገድ ሀገራችን ስኬታማ ነበረች ያሉት የጤና ጥበቃ ሚኒስትር ዴኤታዋ ዶክተር ሊያ ታደሰ ይህንን ጅምር አጠናክሮ በመቀጠል በፈረንጆች አቆጣጠር በሀያ ሰላሳ ወባን ለማጥፋት እንቅስቃሴ እየተደረገ ነው ብለዋል። እንግዲህ በሀገራችን አሁን እንደ ትልቅ ስኬት የምናየው የወባ ስርጭት መጠኑ ከአመት ወደ አመት ሁልጊዜ እየቀነሰ መጥቷል። በወባ የሚጠቁ ሰዎች ቁጥርም በየአመቱ በዓለም ጤና ድርጅት ራሱ በሚያወ የሚያወጣው መረጃዎች ማየት ይቻላል። በየአመቱ ኮንሲስተንት የሚቀንሱ ሀገሮች አንዷ አለች፣ ኢትዮጵያ ላለፉት ስድስት ሰባት አመታት ውስጥ እራሱ በሀምሳ ፐርሰንት ነው የቀነሰው በወባ የሚጠቁ ሰዎች። ይህ እንግዲህ ተገኝቷል የምንለው ስኬት ነው። እዚህ ጋር ለመድረስ እንግዲህ በተለይ ከጤና ኤክስቴንሽን ፕሮግራም ጀምሮ ቤት ለቤት እየተደረገ ያለው የመከላከል ስራው፣ የአጎበር ሽፋኑ ለመጨመር እየተሰራ ያለው፣ ለቤተሰቦች እየተሰራጨ ያለው፣ ህዋሱን መቆጣጠር ላይ የሚሰሩ ያሉ ስራዎች፣ ከዛ ደግሞ ህክምና አንዴ ከተጠቁ በኋላ ደግሞ ቶሎ ወባውን ከጤና ኬላ ጀምሮ የጤና ጣቢያ ላይ ሆስፒታልም ላይ ቶሎ ወባውን መርምሮ አግኝቶ ሕክምና ከመስጠት አኳያ የተሰሩ ያሉ ስራዎች ለዚህ ሁሉ ኮንትሪቢዩት አድርገዋል። ስለዚህ አሁን በ2017 እንግዲህ አሁን ከተደረጉት ከመጣንበት ሂደት አኳያ አሁን ወደ ወባ ማጥፋት ደግሞ ዘመቻ መግባት አለብን ብለን እቅድ ተይዞ ስራ ተጀምሯል። ወደዛ ለማድረስ ደግሞ የሚፈለገው ርብርብ የበለጠ ነው። የወባ ቀንም ማክበር ያስፈለገው ወባን ለማጥፋት የተቀመጠውን ግብ ከማሳካት አንጻር ምን ተከናወነ፣ ምን ቀረ የሚለው ከስር ከስር መፈተሽና ባለድርሻ አካላትን ሁሉ ያሳተፈ ንቅናቄ መፍጠር አስፈላጊ በመሆኑኑ ብለዋል። ወባን ለመከላከል በአሁኑ ሰዓት ሀያ ሚሊዮን የአልጋ ጎበር መሰራጨቱን የገለጹት ዶክተር ሊያ ህክምናውም እስከ ጤና ኬላት ድረስ ተደራሽ ለማድረግ ሰፊ ጥረት ተደርጓል ብለዋል። በዚህም የመድኃኒት አቅርቦት እጥረት እንዳይኖር ማድረግ እንደተቻለ ገልጸዋል። የወባ ቀን ከሚያዚያ 11 ቀን ጀምሮ በልዩ ልዩ ዝግጅቶች ሲከበር መቆየቱን የድሬዷ ጤና ቢሮ የህዝብ ግንኙነት ኃላፊዋ ወይዘሮ ስንታየ ወደ በሳ ተናግረዋል። ፕሮግራሙ በአስራ አንድ ሲጀምር ለአራት ቀናት የክልሎች የአፈጻጸም ግምገማ ነበረ። በጣም ከሁለት መቶ ሰዎች በላይ የተሳተፉበት መድረክ ነበረ። በዛ መድረክ ቁም ሁሉም ክልሎች ድሬዳዋን ጨምሮ በወባ ላይ ያላቸው አፈጻጸም ምን ይመስላል? በተለይ ደግሞ ከሀገራችን ወባን የማጥፋት ዘመቻው ከተጀመረበት ጊዜ ጀምሮ ሁለት አመታትን ኦልሞስት እያስቆጠረ ነው። በእነዚህ ሁለት አመታት የታየው ለውጥ ምን ይመስላል? ክፍተትም ካለ ችግሮች ምንድን ናቸው? እነዛን ችግሮችስ በቀጣይ እንዴት አድርገን አስወግደን ውጤታማ እንሆናለን? በታቀደ ውስጥ መሰረት በሀያ ሰላሳ ወባ ሙሉ በሙሉ በሀገራችን ለማጥፋትስ ምንድን ነው የሚያስችለን ነገር የሚለውን ክልሎች ሰፊ ተሞክሮ የተለዋወጡበት መድረክ ለአራት ቀናት ተካሂዷል። ሌላው የአጋርነት መድረክም ተካሂዷል። የአጋርነት መድረክ ማለት በወባ ላይ የሚሰሩ አጋር ድርጅቶች ምንድን ነው ሰፖርት ማድረግ ያለብን። እስካሁንም ብዙ ሰፖርት አድርገዋል። ነደ ቤቾ ነዩፌድ፣ ነግሎባል ሰንድ፣ ሌሎችም አገር በቀል ድርጅቶች በርካታ ድጋፎች እያደረጉ ይገኛሉ እና የሳይክል ውድድር ነበረ እሑድ ዕለት የሳይክል ውድድር ነበር በከተማ ውስጥ። ይህ ምንድን ነው? ያው የሚጠቅመው እንደዚህ ስፖርታዊ ንቅናቄዎችን ስፖርታዊ ውድድሮችን በማድረግ ወጣቱን፣ ህጻናትን፣ የአካባቢውን ማህበረሰብ የማንቃት የማስተማር ግንዛቤ ማስጠበት ስራ በዛው እንዲሰራ ተብሎ የሳይክል ውድድር ተካሂዷል። ዛሬ ላይ ደግሞ በሳቢያን ትንሿ የእግር ኳስ ሜዳ ላይ የስፖርታዊ ውድድሮች ነበሩ። በሁለት ቡድኖች መካከል የእግር ኳስ ጨዋታ አካሂደናል። ጥያቄና መልስ ውድድር የተማሪዎች ነበረ። በማላሪያ ላይ ደግሞ የርጭት ስራ ለረጅም ዘመን ሲሰሩ የነበሩ ወደ ዘጠኝ የሚሆኑ በጣም ባለ ውለታችን የሆኑ ድሬዳዋ ነዋሪዎች ተሸልመዋል። ጤና ጥበቃ ሚኒስቴር ቴንኪዩ ብሏቸዋል። በወባ ትታወቅ የነበረችው ድሬዳዋ ወባን በመከላከል ረገድ ስኬታ መሆናለች ያሉት ወይዘሮ ስንታየው በዚህም ባለፈው የሁለት ሺ አስር በጀት አመት ለመጀመሪያ ጊዜ አንድም ሰው በወባ እንዳይሞት ማድረግ ተችሏል ብለዋል። በዛሬው እለት የበዓሉ ማጠናቀቂያ በሆነው የእግር ኳስ ውድድርና የሽልማት ስነ ስርዓት ላይ በክብር እንግድነት የተገኙት የድሬዳዋ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ከድር ጀዋርም ወባ የጋራ ችግራችን በመሆኑ ወባን በማጥፋቱ ዘመቻ ላይ ሁላችንም ርብርብ ማድረግ አለብን ብለዋል። የድሬዳዋ አስተዳደርም በከተማ አንድም ሰው በወባ ምክንያት እንዳይሞት ላደረጉ የጤና ባለሙያዎችና አጋር አካላት ምስጋናቸውን አቅርበዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ ተከታዩም ቀደም ብለን በመግቢያው እንደ ጠቆም ነው የዛሬውን የዓለም የወባ ቀን ተንተርሶ የተሰናዳ ዘገባ ነው። ማላዊ በአፍሪቃ የመጀመሪያ የሆነውን የወባ ክትባት የመጀመሪያ ምዕራፍ ዘመቻ ዛሬ ጀምራለች። የዓለም የጤና ድርጅት የክትባት ሥራውን በዛሬው የዓለም ጤና ቀን ከማዕከላዊ ከማላዊ ጋርና ጋናና ኬንያ ውስጥ ለማስጀመር የወሰነው አገሮቹ ባሉባቸው ከፍተኛ የስርጭት መጠንና የበዙ የጤና ተቋማትም ስላሏቸው መሆኑን አመልክቷል። በዚህ የወባ ክትባት የመጀመሪያ ምዕራፍ በሦስቱ አገሮች ውስጥ በአመት 360 ሺህ ሰው ለመከተብ ያቀደ ሲሆን 120 ሺህ የሚሆኑት ከዚህ ውስጥ ማላዊ ውስጥ መሆኑንም ተገልጧል። ምንም እንኳን ይህ ክትባት የሺዎችን ሕይወት ሊያተርፍ እንደሚችል ቢታመንም የውጤታማነቱ ነገር ግን ውሱን መሆኑም እየተነገረ ነው። ላሜክ ማሲና ከሎሎንግዌ ማላዊ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል። በየዓመቱ ከ430 ሺህ በላይ ቁጥር ያለው ሰው ለሚገድለው ወባ መከላከያ ሊሆን የሚችል ክትባት ለማግኘት ተመራማሪዎቹ ከ30 ዓመታት በላይ ማስነዋል። ወባ ከሚገድለው ሰው የበዛው ቁጥር የሚገኘው ደግሞ አፍሪካ ውስጥ ነው። አሁን ወደ ሥራ እየገባ ነው የሚባለው አርቲኤስ ኤስ ተብሎ የተሰየመው አዲስ ክትባት የሚረዳው ግን ዕድሜያቸው ከሁለት ዓመት በታች ሆነ ሕፃናትን ብቻ ነው። ክትባቱ ለሕፃናቱ የሚሰጠው በአምስት በስድስት በሰባትና በሃያ ሁለት ወር ዕድሜያቸው መሆኑን የዓለም የጤና ድርጅት የጤና ጉዳዮች ምክትል ዳይሬክተር ማይክል ካያንጌ ተናግረዋል። ክትባቱን በሰዎች ላይ ከሞከርን በኋላ በብዙ የዕድሜ ክልሎች ያሉትን ተከታትለናል ዕድሜያቸው ከአምስት ወር እስከ ሃያ ሁለት ወር በሆነ ሕፃናት ላይ በጣም በጣም ውጤታማ ሆኗል በሌሎች ዕድሜ ክልሎች ውስጥ ባሉ ሰዎች ዘንድ ግን ምንም ጥቅም አላሳየም። የዓለም የጤና ድርጅት ዕውቅናና ይለፍ የሰጠው አዲሱ ክትባት ለመጀመሪያ ጊዜ አፍሪካ ውስጥ ለሰፊው ተጋላጭ በይፋ መስጠት የተጀመረው በማላዊው ሊኩኒ ማኅበረሰብ ሆስፒታል ውስጥ ነው። የማላዊ እናቶች በዚህ ዘመቻ ደስተኛ ሆነዋል። የቺቼዋይቱ ፋኒ ካፋምቴንጎ ልጃቸውን እንዳስከተቡ ተናግረዋል። ወባ ህጻናቱን ብቻ ሳይሆን እኛንም አዋቆቹን የሚገል በሽታ ነው። ያልተከተቡ ሌሎች ልጆች ቢኖሩኝም ቢያንስ ይሄኛው ከወባ በመጠበቁ ደስ ብሎኛል። ይሁን እንጂ ክትባቱ ውጤታማ የሚሆነው በአርባ ከመቶ ተከታቢ ላይ መሆኑን የWHO ምክትል ዳይሬክተር ካያንጌ አሳስበዋል። ይህ አዲስ ክትባት ወባን በአገሪቱ ለመቆጣጠርና ለማጥፋት አገልግሎት ላይ የዋሉ ካሉት ዘዴዎች በተጨማሪነት ማገልገል የሚችል ነው። ስለዚህ ይህንን ክትባት የሚያገኙ ሁሉ ሲተኙ በአጎበር መሸፈንን እና ትኩሳትና የሰውነት ህመም ሲሰማ ፈጥኖ ወደ ሕክምና መሄድን ጨምሮ ሁሉንም ነባር የመከላከያ ዘዴዎች መጠቀማቸውን እንዲቀጥሉ እንመክራለን። እንዲያም ሆኖ ግን ክትባቱ ያለው የመከላከል አቅም የተወሰነ ቢሆንም በማላዊ የመከላከልና ወባን የማጥፋት ዘመቻ ውስጥ ግዙፍ ድርሻ እንደሚኖረው ካያንጌ አክለው ተናግረዋል። ይህ ክትባት አንድ ሚሊዮን ሰው ከመታመም የማትረፍ አቅም አለው። የምንጠብቀው ተጋላጅ ቁጥር ግን ስድስት ሚሊዮን ነው። እንደ ብዙዎቹ የአፍሪካ ሀገሮች ሁሉ የማላዊ የጤና አገልግሎት በወባ ሕመምተኞች የተጨናነቀ ነው። አልጋ ከያዙት አርባ ከመቶ የሚሆኑት ከተመላላሽ ታካሚዎች፣ ሰላሳ ከመቶ የወባ ሕሙማን ናቸው። ቁጥራቸው በብዙ የሚበልጠው ግን የሕፃናቱ መሆኑን የዓለም የጤና ድርጅት ሪፖርት ያሳያል። ሰለሞንን ለዘገባው እናመሰግናለን። ከምስራቅና ምዕራብ ጎጂ ዞኖች ከተፈናቀሉ የጌዶ ብሔር ተወላጆች ውስጥ በመጀመሪያው ዙር 150 ዜጎችን ወደ ቀያቸው ለመመለስ ከትላንት አንስቶ እንቅስቃሴ ተጀምሯል። ይሁን እንጂ ወደ ቀያቸው ከመመለሳቸው በፊት በቀጠናው ያለው የደህንነት ስጋት እንዲቀረፍላቸው ጠይቀዋል። የተፈናቀሉ ዜጎች ይህንን ጥያቄ ያቀረቡት የኦሮሚያና የደቡብ ክልል ከፍተኛ ባለሥልጣናት በገደብ ወረዳ ተገኝተው ከተፈናቃዮቹ ጋር በተወያዩበት ወቅት ነው። ይህ በእንዲህ እንዳለ ዛሬ በምዕራብ ጎጂ ዞን የተገኙት የኦሮሚያ ክልል ምክትል ፕሬዚደንት አቶ ሽመልስ አብዲሳ ተፈናቅለው እዛው ቀርጫ የሚገኙ ተፈናቃዮችን አነጋግረዋል። ዮናታን ዘብዴዎስ ተጨማሪ ዘገባ ከዲላ ልኳል። ከኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖች የተፈናቀሉ የገዲኦ ብሔር ተወላጆችን ወደ ቀያቸው ለመመለስ ዓላማ ያደረገ የምክክር መድረክ የኦሮሚያና ና የደቡብ ክልል ከፍተኛ መንግስት ባለስልጣናት በተገኙበት በገዲኦ ዞን ገደብ ከተማ ከትናንት ጀምሮ የተካሄደ ይገኛል። በዚህ መሰረትም በመጀመሪያ ዙር 150 ዜጎችን ወደ ቀያቸው ለመመለስ ከትናንት አንስቶ እንቅስቃሴ ተጀምሯል። በዚህ መድረክ ላይ የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የተደረጉ ቅድመ ዝግጅትና የቀጠናው ጸጥታ ያለበትን ደረጃ የሚያሳይ ሰነድ ተዘጋጅቶ ለተፈናቃዮች ቀርቧል። ይሁን እንጂ ወደ ሰላማቸው ከመመለሳቸው በፊት በቀጠናው ያለው የደህንነት ስጋትና የሰላም ጉዳይ እልባት እንዲያገኝ ተፈናቃዮች ጠይቀዋል። በቀረበው ሪፖርት ላይ የተፈናቀሉ ዜጎች ሀሳባቸውን ያቀረቡ ሲሆን ተቃውሟቸውን ለከፍተኛ ባለስልጣናት ገልጸዋል። በዚህ መሰረትም በቂ ቅድመ ዝግጅት አለመደረጉና የቀጠናው ሰላም በተመለከተም አንጻራዊ ሰላም አለ ተብሎ ለተፈናቃዮች የቀረበላቸውን ሀሳብ ተቃውመውታል። የቅርጫ ተፈናቃይ አቶ ጎበና ወሬራም በሁለት ሺህ አስር ላይ ለአራተኛ ጊዜ ተፈናቅለናል። ጎንደሮ ከተደረገ ወዲህ ምንም አይነት ግጭት የለም፣ ምንም አይነት የሰላም ችግር አልነበረም የሚለው ነገር እጅግ በጣም ያምናል። ምክንያቱም ሰው እየሞተ ነው፣ ሰው እየተዘረፈ ነው። እዳታ የተሰጠው ዋሮ ጠቅላላ ከህዝብ ተዘርፎ ህዝብ ለሶስተኛ እና ለአራተኛ መፈናቀል ተዳርጓል። አልወት ሲባል እዛታች ያለው ወረዳ አስተዳደር የሚሰማ አይደለም። ወይ የወረዳ ፖሊስ ሶሞት ብሎ ለበቶታ ለአቤቱታ ሰው ሲሄድ እየተቀበለ አይደለም። ይህ በሆነበት በእውነት ሰላም አለ ሲባል ያመናሉ። እውነት እግዚአብሔር ያሳያችሁ። የቅርጫ ወረዳ ልዩ ጅጋ ቀብረ ነዋሪ የነበሩትና የ12 ልጆች እናት ወይዘሮ ሲንቀ ደግፌ ወደ ቀያቸው እንዲመለሱ ጥረት መደረጉ እንዳስደሰታቸውና ቀድሞውንም ሲጠይቁ የነበረ ጉዳይ መሆኑን ጠቅሰው በዜጎች ላይ የግድያ፣ የማፈናቀልና ና ንብረት የማውደም ወንጀል የፈጸሙ ግለሰቦች ባልተያዙበት ሁኔታ እንደምን ወደ ቀያችን እንመለሳለን ነው ያሉትም። ወደ ቀያችን ከመመለሳችን በፊት ለወደመው ንብረታችን ካሳ እንደሚከፈልና የምንጠለልበት ቦታ እንደሚዘጋጅ ቃል የተገባልን ቢሆንም የተደረገ ቅድመ ዝግጅት አለመኖሩን ገልጸው ጉዳዩ ውሃ ቅዳ ውሃ መልሶ ነው ያሉትም። ከዚህ በተጨማሪም አሁንም ቢሆን የደህንነት ስጋትና የአካባቢው ሰላም አለመረጋጋቱን የተናገሩት አቶ አለማዮ በራሶ ምዕራብና ምስራቅ ጉጂ ዞኖች ከታጠቁ ኃይሎች እንዲጸዳና በወንጀሉ እጃቸው አሉ የሚባሉ የመንግስት ሹማምንቶችን ጨምሮ በሕግ እንዲጠየቁ ቅድመ ሁኔታ አስቀምጠዋል። እንደ በፊቱ በየቀኑ አራትና አምስት እየተገደለ ሲል አይደለም አንጻራዊ ሰላም አለ እላለሁ። የለውም በሚለው ዙሪያ ላይ ደግሞ ዛሬ ራሱ ሰወከ ላይ ቱንኮሳ አለ ጋደ ሰሰወከ ማለት ነው። ከቀበሌ ምልሻ አንድ ሰው ተመጥተዋል፣ ከኦነግ ጋር ተጋጭተው ማለት ነው። ብሊ ቡኪሳ ላይ ትላንትና የሁለት ሰው ቡና እየተጨፈጨፈ ነው። ለመግባት ምንም ድርድርና ውይይትም አያስፈልግም። እንደውም ከፈለጋችሁ ሰላማችሁን ብቻ አረጋግጡኝ፣ በእግራችን ረግጠን እንገባለን፣ አገራችን ነውና። የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አህመድ ቱሳ በውይይቱ ወቅት እንዳሉት ተፈናቃዮች ያነሷቸው ችግሮች ተጨባጭ ናቸው። በተለያዩ ጊዜም የተፈጸሙ የአፈጻጸም ስህተት እንደማይደገግም ገልጿል። መንግስት በተደጋጋሚ ቃል ይገባል፣ አይፈጽምም የተባለውን ነገር ከዚህም በፊት በጋራ ገምግመን ያ ክፍተት እንዳለ አረጋግጠናል። ያው መንግስት በፌዴራል ደረጃ በክልል ደረጃ የሚሰሩ ስራዎች አሉ፣ ተጓተዋል። በዛ ምክንያት ዜጎች ምናልባትም ከዚህ ቀደም ብሎ ወደ ቦታቸው ተመልሶ መቋቋም ከሚችሉበት ጊዜ በላይ የተራዘመ ጊዜ ወስዷል። ተፈናቃዮች ወደ ቀያቸው ለመመለስ ከፍተኛ ፍላጎት እንዳላቸው ተናግረው ጎጂ ኦሮሞዎችም የተፈናቀሉ ዜጎችን መልሰው ለመቀበል ዝግጁ መሆናቸውን አስታውቀዋል። በዚህ ወቅትም የሰላም ጠባቂ ራሱ ህዝቡ መሆን አለበት ነው ያሉትም። ይህንን ስናደርግ በአመራር ውስጥ የተሰገሰጉ ጥፋተኞችን ቢሆኑ የጸረ ሰላም ኃይሎችን ተጽዕኖ ማስቆም እንችላለን ብለዋል። የደቡብ ክልል ምክትል ስመስተዳድርና የክልሉ ሰዋፍትና ፐብሊክ ሰርቪስ ቢሮ ኃላፊ አቶ ኤልያስ ሽኩር በኩላቸው በቀጣይ ዘላቂ መፍትሄ ለማምጣት ቆም ብለን የምናስብበትና ጊዜ ሳንሰጥ የምንሰራው ጉዳይ ነው ብለዋል። በክልሉም ሆነ በአገር ደረጃ የጸጥታ ችግር በሁሉም አካባቢዎች መኖራቸውን ጠቅሰው በለውጥ ውስጥ የተፈጠሩ ቀውሶች መሆናቸውን ተናግረዋል። እሳቸው ፀረ ሰላም ኃይል በማለት የገለጿቸው የታጠቁ ኃይሎች ችግር መፍጠራቸውን ተናግረው ዘላቂ መፍትሄ ለማምጣት በጋራ መስራት ያስፈልጋል ነው ያሉትም። ሁሉን ነገር በአንድ ጊዜ መፍታት እንደማይቻል የጠቀሱት ምክትል ርዕሰ መስተዳደሩ የአገሪቱን አቅም ታሳቢ በማድረግ እንደሚፈታና መንግስትም ብቻውን ችግሩን ማ መቃለል እንደማይችል ገልጸዋል። ችግሩን የሚፈታው ከዚህ ከሰራዊታችን ጋር ህዝቡ ባለቤት ሆኖ በጋራ ይሰራ ነው። የዛ አካል ደግሞ እዚህ ያላችሁ ወገኖቻችን ናቸው። ይህ በእንዲህ እንዳለ ዛሬ በምዕራብ ጉጂ ዞን ቀርጫ ወረዳ የተገኙት የኦሮሚያ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመለስ አብዲሳ የኦሮሚያ መንግስት የተፈናቀሉ ዜጎች ወደ ቀያቸው በሚመለሱበት ወቅት አስፈላጊውን ድጋፍ እንደሚያደርግ ተናግሯል። የክልሉ መንግስት በጥፋተኛ ኃይሎች ላይ ቁርጠኛ እርምጃ እንደሚወስድም አረጋግጠዋል። በሁለቱ ህዝቦች መካከል የተፈጠረ ግጭት አለመኖሩን የገለጹት ምክትል ፕሬዚዳንቱ የጉጂ ኦሮሞና የገዲዮ ብሄር አንድነትና አብሮነት ማጠናከር እንደሚያስፈልግም ተናግሯል ከሚያዘ 2011 ዓ.ም ጀምሮ እስከ ሚያዝያ 30 የተፈናቀሉ ዜጎችን ሙሉ በሙሉ ወደ ቀያቸው ለመመለስ እንቅስቃሴ ተጀምሯል ተብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ገዲኦ ዞን ዲላም አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የኦርቶዶክስና የካቶሊክ ክርስትና እምነት አማኞች የ50 ቀናቱ የሁዳዴ ጾም ጾመ ልጓሙ ሊፈታ ጥቂት ቀናት ናቸው የቀሩት። ስነ ስርዓቱን ከሚከተሉ አማኞች ዘንድ ዛሬ ቀኑ የኢየሱስ ክርስቶስ ስቅለት መታሰቢያ ነው። የፊታችን እሁድ የሚከበረውን የትንሣኤ በዓል ምክንያት በማድረግ ለዘመድ ወዳጅ ሰላምታ ማቅረብ ለምትፈልጉ አድማጮቻችን መልእክቶቻችሁን ፈጥናችሁ የምታደርሱበት እኛም ያደረሳችሁንን ተቀብለን መልሰን የምናሰማበት ሰዓት አሁን ነው። ነጻው ስልክ መስመራችን እናስታውሳችሁ፣ 2022059942 የውስጥ መስመር 14 ነው። ኢሜይል ለሚቀናችሁ ደግሞ ሆርን አት ቪኦኤ ኒውስ ዳካምን ተጠቀሙ። ያደረሳችሁንም መልእክት በሰዓቱ እንድናደርስ ከዚህ ሰዓት ጀምሮ በስልክም በኢሜይልም መላክ ትችላላችሁ። አድማጮች አሁን ወደ ሁለተኛው አጋማሽ በቀጥታ ልናመራ ነው። የሰዓቱን ያለም ዜና ባጫጭሩ ካዳነች ፍሳዬ። በምዕራብ ጎጅና በጌዲዮ ህዝቦች መካከል በዛሬው ዕለት የእርቅ ስነ ስርዓት ተካሂዷል። በእርቅ ስነ ሥርዓቱ ላይም የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳና የደቡብ ክልል ከፍተኛ አመራሮችን ጨምሮ የሁለቱ ክልሎች የመንግስት የስራ ኃላፊዎች ተገኝተዋል ሲል ፋና ብሮድካስቲንግ ዘግቧል። ማላዊ በአፍሪቃ የመጀመሪያ የሆነ የወባ ክትባት የመጀመሪያ ምዕራፍ ዘመቻ ዛሬ ጀመረች። የዓለም ጤና ድርጅት የክትባት ስራውን በዛሬው የዓለም የጤና ቀን ከማላዊ፣ ጋና፣ ኬንያ ውስጥ ለማስጀመር የወሰነው ሀገሮቹ ባሉባቸው ከፍተኛ የስርጭት መጠንና የብዙ የጤና ተቋማትም ስላሏቸው መሆኑን አስታውቋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋጅ ድርጅት ሊባኖስ በአስር ሺዎች የሚቆጠሩ ከውጭ ሀገራት የሚሄዱ የቤት ሰራተኞችን የሚያጎሳቁል የፍልሰት ስርዓትን እንድታቆም ጥሪ አቅርቧል። ሊባኖስ ያሉት የቤት ሰራተኞች በሰራተኛ ህግ አይታቀፉም። ጋዊ ፈቃድ የሚያገኙት ካላፋ በተባለው ከአሰሪዎች ጋር በሚደረግ የፍልሰት ስምምነት መሰረት ነው። ሰራተኞቹ ቢጎዱና ቢንገላቱም እንኳን ካለ አሰሪዎቻቸው ፈቃድ ሊወጡ አይችሉም ይላል አምነስቲ ኢንተርናሽናል። የተባበሩት መንግስታት ድርጅት ትሪፖሊ ውስጥ በመንግስት እስር ቤት የነበሩ ሊቢያውያን ስደተኞችን ከቦታው አስወጥቷል። አንዳንዶቹ በእስር ቤቱ ስላለው መጥፎ ሁኔታ ተቃውሞ በማሰማታቸው ጥቃት ደርሶብናል ካሉ በኋላ ነው የመንግስታቱ ድርጅት እርምጃውን የወሰደው። የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆን ባይደን ጆ ባይደን ዲሞክራቲክ ፓርቲውን ወክሎ ለፕሬዚዳንትነት ለመወዳደር በሚካሄደው የምርጫ ዘመቻ እንደሚሳተፈው ዛሬ አስታውቀዋል። ፕሬዚደንት ዶናልድ ትራምፕን ለመወዳደር ዘመቻ ከጀመሩት በርካታ ዲሞክራቶች መካከል አንዱ ሆነዋል ማለት ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የሰሜን ኮሪያው መሪ ኪም ጆንግ ኡን መጀመሪያ የማስተማመኛ ዋስትና ካገኙ የኒውክሌር መሳሪያን ሊያስወግዱ ይችላሉ የሚል እምነት እንዳላቸው ገልጸዋል። ፑቲን ይህን ያሉት ቭላዲቮስቶክ በተባለችው የሩሲያ የሩቅ ምስራቅ ከተማ ላይ ከሰሜን ኮሪያው መሪ ለመጀመሪያ ጊዜ ከተነጋገሩ በኋላ ነው። አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደ ና አዳነች ፍስሃዬነን። ሁለተኛውን አጋማሽ ስርጭታችንን ቀደም ባለው የሰአቱ የዓለም ዜና ጀምረናል። አሁን ወደ ቅንብሮች ክፍለ ጊዜ እንውሰዳችሁ። የሙዚቃው ያሳበቀ ይመስላል። የባህልና ማህበረሰብ ነው ዝግጅቱ። የአፍሪቃን ወጣቶች እምቅ የልማት ኃይል ተጨባጭ ሀብትና የአገሪቱን ህዝቦች የብልጽግና መሠረት ለማድረግ ይረዳል የተባለው ውጥን በአፍሪካ ህብረት ኮሚሽን ሊቀመንበር ይፋ ተደርጓል። ውጥኑም ከተለያዩ ባለድርሻ አካላት ጋር በመተባበር የአፍሪካን ወጣቶች ለስኬት ማብቃት እንዲሁም የተለያዩ እድሎች ባለቤት የማድረግ ዓላማ እንደሚያሳካ ይጠበቃል። ይለናል ይህን ቅንብር ያሰናዳልን መለስካቸው አመሀ በዝርዝሩ። ኤንትሮ የአፍሪካን ወጣቶች ምቅ የልማት ኃይል ተጨባጭ ሀብትና የሀገሪቱ ህዝቦች የብልጽግና መሠረት ለማድረግ ይረዳል የተባለ ውጥን በአፍሪካ ህብረት ኮሚሽን ሊቀመንበር ይፋ ተደረገ። ውጥኑ ከተለያዩ ባለድርሻ አካላት በመተባበር የአፍሪካን ወጣቶች የማብቃትንና የተለያዩ እድሎች ባለቤት የማድረግን ዓላማ እንደሚያሳካ ይጠበቃል። ቴክስት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ትናንት ከቀትር በኋላ አዲስ አበባ በሚገኘው የህብረቱ ዋና ጽህፈት ቤት ይፋ ያደረጉት ውጥን ወይንም ኢኒሽቲቭ 1 ሚሊየን ባይ 2021 ወይንም አንድ ሚሊዮን ወጣቶች በ2013 የተሰኘ ነው። ከተለያዩ የአፍሪካ ሀገሮች የመጡ ከአራት መቶ የማያንሱ ወጣቶች በተገኙበት ይፋ የተደረገው ይህ ውጥን በሦስት ዓመታት ውስጥ ወደ አንድ ሚሊዮን አፍሪካውያን ወጣቶችን በአራት መስኮች መዋለንዋይ በማፍሰስ ተጠቃሚ ለማድረግ ዓላማ አለው። እነዚህ የመዋለንዋይ መስኮች የሥራ ዕድል መክፈት፣ የሥራ ፈጠራ ትምህርትና ወጣቶችን የሚያሳትፉ ልዩ ልዩ ዘዴዎችን ይመለከታሉ። ገንዘቡንም ከአጋሮችና ከግሉ ዘርፍ ለማግኘት እቅድ መያዙ ተመልክቷል። ሙሳ ፋኪ መሐመት ይህ ውጥን የአገሪቱ ወጣቶች ያጋጠማቸውን እጅግ የተለያዩ ፈተናዎችን ለመጋፈጥና ለመፍታት አዳዲስ ብልሃቶችን ለመሞከር ይፈልጋል ፈጠራ የታከለባቸው ሐሳቦችና ውጤታማነት መለያው የሆነ ሥርዓት በመላ አህጉሪቱ በመዘርጋት የአፍሪካውያንን ወጣቶች ሕይወት ለማበልጸግ ይህ ውጥን ልዩ ልዩ ባለ ድርሻዎችን ያበረታታል የሚል እምነት አለኝ ብለዋል። ከተለያዩ የአፍሪካ አገሮች ለመጡት ወጣቶችም ጥሪያቸውን አቅርበዋል። ይህ መድረክ የአፍሪካውያን ወጣቶች ሁሉ እንደሆነ የገለጹት ደግሞ የሕብረቱ ኮሚሽን ልዩ ልዑክ ሚስ አያ ቻቢ ናቸው። ቻቢ የአፍሪካ ወጣቶች የተለያዩና አዳዲስ የመፍትሄ ሐሳቦች በዚህ መድረክና በሌሎችም የወጣቶች መድረኮች እንዲያፈልቁ አስገንዝበዋል። በዚህ መድረክ ትኩረታቸው ችግሮችን በመዘርዘርና በመተንተን እንዳይባዝንም ጥሪ አቅርበዋል። በእሳቸው አመለካከት ችግሮቹ የአፍሪካውያን ወጣቶች የየዕለት ኑሯቸው ስለሆኑ ትንተና አያሻቸውም። ስለሆነም በዚህ የጋራ መድረክ ምን መደረግ እንዳለበት ነበር የገለጹት። to challenge, to come up with alternative solutions. so be bold, be radical, speak up your mind. this is your space. so now it's time to act. it's time to redefine our pan-africanism. it's time to reimagine our africa as a space of co-creation, intergenerational cooperation and transformation. <laughs> ዕድሜው ከ35 በታች ነው። በአፍሪካ ኅብረት ብያኔ መሠረት ዕድሜያቸው ከ15 እስከ 35 ዓመት የሆኑ ሁሉ ወጣቶች ናቸው። ከዚህ አኳያ የአህጉሪቱን ወጣቶች ችግሮች ለመፍታት ልዩ ትኩረት እንደሚያሻና አዲስ መንገድም እንደሚያስፈልግ ብዙዎቹ ይስማሙበታል። ይህ ለአራት ቀናት የሚቀጥለው መድረክ መሪ ቃል ለአፍሪካውያን ወጣቶች አፍሪካውያን ሁሉ ተባበሩ የሚል ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የአፍሪካ ኅብረት የድምፅ ማጉያ መነጋገሪያውን ይኸው እያስረከባችሁ ነው። ሐሳባችሁን ልንሰማ ድምፃችሁንም ከፍ እንድታደርጉ እንፈልጋለን። በእናንተ ዐይኖች አማካይነትም የወደፊቷን የአህጉራችንን ዕድል ለመቃኘት እንፈልጋለን። በምትገኙበት ሁሉ ልናገኛችሁ እንወዳለን። አህጉራችንን ወደፊት ልታራምዷት የሚያስችሏችሁን መሣሪያዎችና መንቀሳቀሻ ሁሉ በእጃችሁ እንዳሉ እርግጠኛ ነኝ። ትርጉም ሁለት የአፍሪካ ወጣቶች ለመከራከር ለመገዳደርና አማራጭ መፍትሄዎችን ለማምጣት ይህ የእናንተ መድረክ ነው። ስለሆነም ደፋር ሁኑ፣ ስር ነቀል ሁኑ፣ በአእምሮአችሁ ያለውን ሁሉ ተናገሩ። ይህ የናንተ መድረክ ነው። አሁን የሥራ ጊዜ ነው። የእኛን ፓን አፍሪካዊነት እንደ ገና የምንበይንበት ጊዜ ነው። አፍሪካችን የትብብር ስፍራ የበይነ ተውልዶች መተባበሪያና የለውጥ መድረክ መሆኗን እንደገና የማለሚያ ጊዜው አሁን ነው። መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ሳምንታዊው የተፈጥሮ አካባቢ ነው። ሞዛምቢክ ውስጥ ቁጥሩ ሰባት መቶ ሺህ የሚደርስ ሰው ኬኔት ተብሎ በተጠራ የውቅያኖስ ማዕበል ምክንያት ለሚደርስ ጥፋት ሊጋለጥ እንደሚችል የሀገሪቱ ባለሥልጣናት አስታወቁ። በዶፍ ዝናብና በከባድ ነፋስ የታጀበው ይህ ማዕበል ህንድ ውቅያኖስ ውስጥ የምትገኘውን የፈረንሳይ ይዞታ የሆነችውን ማዩቴ ደሴትን ክፉኛ እንደመታ ተገልጿል። ዝላቲካ ሆክ ያጠናቀረችውን ዘገባ ሰለሞን አባተ ያቀርበዋል። የሐሩር አውራጃው የውቅያኖስ ማዕበል ኬኔት የአፍሪካን ደቡብ ምስራቅ ዳርቻዎች ከትናንት ጀምሮ እያተራመሰ ነው። ኮሞሮስ ደሴቶች ላይ ያለፈው ዶፍ ዝናብ ያዘለ ከባድና አጥፊ ነፋስ በሰዓት እስከ 200 ኪሎ ሜትር በሚደርስ ፍጥነት የሚምዘገዘግ እንደነበረ ተገልጿል። በድህነት የሚኖሩ የማዮቲ ደሴት ሰዎች ወትሮም ደካማ የነበሩ ቤቶቻቸውን እየጣሉ በየትምህርት ቤቱ ለመጠለል መገደዳቸውን የአንዱ ትምህርት ቤት አስተዳዳሪ ሶፊ ቦርዲን ተናግረዋል። እዚህ እየሰራን ያለነው ከኩንጉ ከተማ አካባቢ ካማ ከተሞች ከመጡ በድህነት ውስጥ ከሚኖሩ ሰዎች ጋር ነው። ይኖሩባቸው የነበሩ ቤቶች ጥንካሬ ያልነበራቸው፣ ደህንነት የሌላቸው በቆርቆሮ ተውተርትረው የቆሙ ነበሩ። በነፋሱ ጉዞና ፍጥነት የከበደ ስጋት ላይ ለወደቁት በታንዛኒያ እና በሞዛምቢክ አዋሳኝ አካባቢዎች ለሚኖሩ 682000 ሰዎች የሞዛምቢክ ብሔራዊ የአደጋ ሥራ አመራር ኢንስቲትዩት ማስጠንቀቂያ አውጥቷል። ሰሜን ሞዛምቢክ ክልል ካቦ ዴልጋዶ እና ኒያሳ ክፍላት አገር ውስጥ 12,000 ሰው በማዕበሉና በዶፉ ቀጥተኛ መንገድ ላይ የሚገኙና ለቀጥተኛ አደጋ የተጋለጡ ናቸው። ሞዛምቢክን፣ ማላዊና ዚምባብዌን ባለፉ ጥቂት ሳምንታትም እንዲሁ እጅግ የከበደው ኢዳይ ማዕበል መጥቷቸው 700,000 ሄክታር የሚሆን አካባቢ በጎርፍ ታጥቧል። የደረሰ ሰብል በዶፉ በመደብደቡና በከባድ ጎርፎች በመታጠቡ ማሳዎች ያለምርት ቀርተዋል። የምግብና የንጹህ ውሃ እጥረት ክልሉን ቀስፎ ተሰንብቷል። የዓለም የምግብ ድርጅት የእህል እርዳታ እያደረሰ ቢሆንም አሁንም በቂ አለመሆኑን የድርጅቱ የሞዛምቢክ ሀገራዊ ዳይሬክተር ካሪን ማኔንቴ ተናግረዋል። እስካሁን አንድ ሚሊዮን ለሚሆን ሰው እርዳታ አድርሰናል። ይሄ ለእኛ ትልቅ ስኬት ነው። የምግብ ድርጅቱ እርዳታ ማቀበሉን እንደቀጠለ ነው። እጅግ ለራቁ አካባቢዎች ሄሊኮፕተሮችን እየላከ ነው። እንዳው ቀበሌ ውስጥ የሚገኙት ገበሬ ማሪ ሪቻርድ ሻርለር የደረሰባቸውን አደጋ ለመቋቋም እየታገሉ መሆናቸውን ይናገራሉ። እየኖርን ያለ ነው፣ በዚያው በተሰጠን ነው። ሩዝ፣ ጥራጥሬ፣ ዘይትና ዘሮች ተሰጥተውናል። በዝናቡና በጎርፉ ከፈረሱ ቤቶቻችን በተረፉ ቆርቆሮች መጠለያ ቢጤ እየቀለስን እየኖርን ነው የምንገኘው ይሁን እንጂ እርዳታው የሚዘልቅ ስላልሆነ ዶማዎቻችንን እያነሳን ወደ የማሳችን ገብተናል። በማዕከላዊ ሞዛምቢክ ለሚገኙ ገበሬዎች የመንግስታቱ ድርጅት የምግብ መርሃ ግብር በቆሎ፣ ባቄላ፣ የአትክልት ዘሮችና ለአነስተኞቹ አራሾች ቀላል ማረሻ መሳሪያዎችን እያዳረሰ መሆኑን የድርጅቱ ቃል አቀባይ ሃርቪ ሁርሴል አመልክተዋል። በመጪው ጥቅምትና ህዳር ወር ለሚነሳው ሰብል መታረስ ያለበት በ ቀናት ውስጥ ነው። ገበሬዎቹ ዛሬውን ወደ ሥራ መሰማራታቸው እጅግ አስፈላጊ ነው። ምንም እንኳ ትናንትና ዛሬ አካባቢውን እንደ ገና እያተራመሰ ያለው ማዕበል ኬኔት ካለፈው ኢዳይ ደከም ያለ ቢሆንም በተለይ ሰሜን ሞዛምቢክ ላሉ ድሃ ገበሬዎች የበረታ አደጋ እንደሚደቅን የመንግሥታቱ ድርጅት ባለሥልጣናት እየተናገሩ ነው። የአሁኑ ማዕበል ቀድሞ ወደ አንድ ሺህ ሰው የገደለው ኢዳይ ካደረሰው ጉዳት ለማገገም የተያዘውን ጥረት ሊያስተጓጉል እንደሚችል ተሰግቷል። እንዲህ አይነት የሰፋ ጉዳት ያደረሰ የተፈጥሮ አደጋ በአካባቢው ከዚህ ቀደም ታይቶ እንደማይታወቅ ነዋሪዎችና ባለሥልጣናቱ ተናግረዋል። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። ወደ መጨረሻው የምሽቱ ቅንብር ነው የምንሻገረው። ባለፈው ሳምንት የጀመርነው በኢትዮጵያ ስነ ጥበባት ዙሪያ ትኩረት የሚያደርግ መጽሐፍ ነው ትኩረቱ ከመጽሐፉ ደራሲ በመግቢያችን ድምጻቸውን ካሰማናችሁ ከዶክተር ኤልሳቤጥ ወልደ ጊዮርጊስ ጋር መለስካቸው አምሀ ባለፈው ሳምንት የጀመረው ይህ ቃለ ምልልስ ሁለተኛና የመጨረሻ ክፍል ቀርቧል። የመጽሐፉ ርዕስ ስልጣኔ ምንድን ነው ይሰኛል። ኦርቶዶክስ ክርስትና ሃይማኖት የሚሰሩት ስዕሎች ነበሩ ሲቀየሩ ይታያል። ወደ ሴኩለር የምንለው ምድራዊ፣ ግን ምድራዊ ሆኖ ወይም የሀገርን የሀገር ግንባታን ነገር ሳባና ሰለሞን፣ አድዋ፣ ይህና የመሳሰሉት ነገሮች መሰራት ይጀምራሉ። አርቲስቶች በዚያ ጊዜ ይወጣሉ። እኔ የማተኩርበት አንድ አርቲስት ላይ ነው። በላቸው ይመር የሚባለው ላይ ነው። ብዙ ነበሩ። ጣሶ፣ አብተወልድ፣ ባህሉ ገብረ ማርያምና የሚሏቸው ነበሩ። አንድ ላይ በአንድ ዘመን የኖሩ ናቸው እና እኔ በላቸው ይመር ላይ ያተኩራሉ። የኢትዮጵያ ዘመናዊነት ታሪክ ከሌሎች የአፍሪካ ሀገሮች የዘመናዊነት ታሪክ በምንድን ነው የሚለየው? ከአድዋ በኋላ በ1920 ከ25 እስከ 36 የነበረው ብርሃንና ሰላም ነው እንግዲህ ብዙ ያጠናሁት ብርሃንና ሰላም ጋዜጣ ነው። ብርሃንና ሰላም ደግሞ ስንመለከት በፈረንጅ አቆጣጠር ብርሃንና ሰላም ደግሞ ስንመለከት ኢትዮጵያ የተመረጠች ሀገር ናት። የተመረጠች ማለት እግዚአብሔር የመረጣት ከሳባ ከሰለሞን የመነጨች ፀሐይ የምትፈነጥቅ ብርሃን ያላት ምናምን የላይተን ፒስ ብርሃንና ሰላም ማለት እሱ ነው እና ከዛ የወጣች አገር ብትሆንም ይላል እነኝህ ሰዎች ብትሆንም፣ በየጽሁፉ ውስጥ አለ ይሄ ነው። ብትሆንም አጠገቧ ያሉት አገሮች ሁሉ በቅኝ ግዛት ስለተገዙ መጠንቀቅ አለብን አይነት ስሜት ነው የሚያመጣው። የኢንቴሌክቹዋል የተማሩ ሰዎችን መጻፍ ላይ የሚገልጻቸውን ነታራዊ ደረ ሳምንቲ ዋኪም አቅመሸቴ ዙሪ ወልደ ስላሴ ሮት ባይከዳኝ እነህ ሁሉ የሚከራከሩበት ሁሉ አላዊነትን ለመጠበቅ መዘመን አለብን። ያ ዘመና ግን ለነሱ ምንድን ነው? ኢንፍራስትራክቸር፣ አውሮፓውያን የሆኑ ቴክኖሎጂና ኢንፍራስትራክቸር፣ ቴክኖሎጂ መሰረተ ልማት አይነት ነገር ካላመጣን ያሰጋናል ሀኪም ወርቅነሸቴ ይሉታል። ለምሳሌ በተደጋጋሚ ያሰጋናል፣ ሉዓላዊነት የሚሉት ነገር አለ። በኢትዮጵያ የዘመናዊነትን ገጽታዎች በገለጹበት በዚህ መጽሐፉ በአመዛኙ እንደ መተንተኛ መሳሪያ ወይም ዘዴ ሆነ እንደ ማሳያ የተጠቀሙበት የኪነ ጥበቡንና የሚታዩ ጥበባት የምንለውን እና የባህሉን ዘርፍ ይመስለኛል እና ይህን ለምን እና እንዴት ኢትዮጵያ የሚያደርገን እኮ ባህል ነው። አለ ማንነት አይዴንቲቲ ማንነት ብለን የምንነሳው ባህል ላይ ስናተኩር ነው። እኛን የሚያደርገን ኢትዮጵያ ይሄንን የምንለው ከአለባበስ፣ ከዘፋፍን ከምናምን ሌላ እሱም አንድ ባህል ካበላል ሌላ ነገሮችን የምንመለከትበት መንገድ፣ ነገሮችን የምናልምበት መንገድ ፈረንጁ ኢማጂኔሽን የሚለው ነገሮችን የምንደራደርበት መንገድ ባህላችን ነው። ባህል ማለት ከአካባቢያችን ፎርም እንዲሆንበት ከአንድ ቦታ ተወልደን ከዚያ ታንጸን ያደግንበት ነገር አካባቢያችን ያለው ነገር ነው። ያ አካባቢያችን ያለው ነገር ነው። ነገሮችን ደግሞ ምንድንመለከት የሚያደረገን በተለየ መንገድ ሆነ በተመሳሳይ መንገድ ሆነ ያ ባህል የሚለው ያ ባህል ደግሞ ስነ ጽሁፋችን ላይ ነው የሚያንጸባርቀው፣ ኪነ ጥበብ ላይ ነው የሚያንጸባርቀው። አሁንም የማንመለከተው ቁስ ነው። አሁን ይሄ ባህል እንዴት እንደሚንጸባረቅ ነው። ምንድን ነው ባህል የሚለውን ነገር የማንጠይቀው? ባህል ዝም ብሎ አበላል ወይ ብሔር ብሔረሰብ ቀን የመጣ ቀን እስክስታ ማለት ብቻ አይደለም። ልብስ ለብሶ እስክስታ ማለት ብቻ አይደለም። እንዴት ነው ነገሮችን የምንመለከተው እና ይሄ የዘመና ታሪክ ደግሞ ባህላችን ላይ ያመጣው ማአት አይነት ትስስር አለ። ያን ትስስር አላብላላ ነው ይመስለኛል። ስለ አላብላላ ነው ብዙ ችግር ላይ ወድቀናል። አሁንም እየወደቅን ነው ያንን ነው የማመጣው እኔ በዚህ መጽሐፍ ውስጥ ቪዥዋል አርቱ ወይም ስዕልን ማሳያ አድርጌ፣ ነገር ግን ባህል የምንለውን ነገር እንዴት ነው ያብላላ ነው የሚለውን የማመጣው ለዚህ ነው እና 1920ዎቹን የተመለከቱት የብርሃንና ሰላም ለምሳሌ እንዴት ተመለከት ነው ዝመናን በሚል ነው ከሉዓላዊነት ነው ከምናምን የሚለውን ነገር በደንብ ለመመልከት እንግዲው በእነዚህ እንዳሉት በ1920 ዎቹ ጀምሮ እስከ ስልሳዎቹ በኢትዮጵያ በዘመናዊነት ጉዞ አሄደችበትን ውጣ ወረዶች ያሳይተዋል እዚህ መጽሐፍ ላይ እስቲ በዚህ ረገድ በተለያዩ ኬሚቃዊ ዘርፎች ትልልቅ ተዋሪ ያላቸው የሚሏቸው ጠበቢያን ለማን ናቸው እነዚህን ስለሚመረጧቸው አዎ አስራ ዘጠኝ ሀያዎቹን በላቸው የመርን የመረጥኩት ያኔ ለመጀመሪያ ጊዜ አንድ ኮመርሻል ለንግድ ያቀረበበት ጊዜ ለመጀመሪያ ጊዜ በላቸው ይመር ፈረንጆች በጣም የሚገዙት ነበር። አሁን እ የበላቸው ስራ ይመር ስራ በየቦታው አለ። ብሬመን አለ። ዙሪክ ስዊትዘርላንድ፣ በየቦታ ፈረንጆች የወሰዱት ነው። ሪቸርድ ታንከርስ ሳምኖት ሲሆን ኢትዮጵያን አርት ሚላ ተጫፈች ወስጥ የበላቸው ይመር ስራዎች አሉ ይመስላል። በጣም የሚገርም አይነት ስራ ነው። ግን አስቀምጧል። ስትሬንጅ ስሉት በቃ ይሄ ስትሬንጅ ማለት አይገባኝም፣ ስራው ነው ግን ገዝቼዋለሁ። እንግዲህ አውሮፓ የሚመለከቱበት ያን በቃ ኤግዞቲክ አርጎ ስለሚመለከቱ ኢትዮጵያንም ደግሞ በጣም ኤግዞቲክ ክርስቲያን የሆነች ሀገር፣ አፍሪካም ያልሆነች አውሮፓም ያልሆነች መሀል ላይ ተንጠለጠለች ክርስትና ሃይማኖት ብቻ ንጠለጠላት አይነት ሀገር ስለሚያዩ ለእነሱ ያንን መሰብሰብ እንዲህ አይነት ስራ መሰብሰብ ጥልቅ ዋጋ የሚሰጠው ነገር ነው፣ ሰጥተውታል። እና በላቸው የመሪያ አራዳ አሁን እዚህ ኤንሪኮ አጠገብ ኤንሪኮ አጠገብ እዛ ጋር ነበረችው ሱቅ የሚሸጥባት እንደውም ሌሎቹ አርቲስቶች ጣሶ፣ በሀይሉ ገብረ ማርያም ሁሉ ከዛ ነበር የሚሸጡት። የተወሰኑ ሌሎች አርቲስቶች እና ይሸጥ ነበር። የሱ ስራ አንድ ለሱ ነው። እንትንም የገረመኝ። በዛ ላይ ደግሞ ብዙ ስራ ሰርቷል። እርግጥ የሉም ብዙዎቹ እዚህ ቤተሰቦቹም ጋር የለ። እንግዲህ የመጀመሪያው ኮመርሻል አርቲስት ነበር። በሱም ነው የገረመኝ። ሁለተኛ ደግሞ ስራውንም ብዙ ስለሚሰራ አንድ ሱን መረጥኩኝ። ይሄ ሁሉንም መሸፈን አይቻልም መቼም። ስለዚህ አንዳንድ ከዛ በኋላ የመጣሁበት ማላፍሪ ማላፍሪ የሚሏቸው የአለፈለገ ሰላም ትምህርት ቤቱን የጀመሩት ናቸው። ብላቴን ጌታ ማላፍሪ ደግሞ እንትን ያሉኝ አንደኛ የንጉሰ ነገስቱ ኮሚሽን ያደረጓቸው ነበር በየጊዜው እንዲሰሩ። ከአባታቸው ጋር ሰርተዋል ሟራጋ ጎርጊስን ከቦምቡ በኋላ ንጉሰ ነገስት ከመጡ በኋላ ይሰራ ተብሎ ከአፈወርቅ ተክሌ ጋር አብረው የሰሩት ብላቴን ጌታ ማላ ፍሬ ናቸው። እንደሱ አይነት ስራ ይሰሩና ደግሞ በጣም ሽማግሌው ምለዋል፣ መጽሐፍ ውስጥ በጣም እሱ እንደሱ አይነት ደግሞ ስራ ይሰራሉ። ደግሞ በዛ ላይ ፔትሪዮት አርቲስት ብሏቸዋል። አርበኛው አርቲስት ነበር። በጣሊያን ወረራ ጊዜ ጦርነት ገብተዋል። አርበኛ ነበሩ ይዛ እና እሱ ሁሉ ገርሞኝ ነው እና የሽማግሌው የሚለውን በተለይ ሲመለከተው በጣም ሞደርኒስት ሞደርኒስት እህ ሰውዬ ያንን እየሰሩ እንደገና ሞደርኒስት ስራ ሲሰሩ በጣም ይገርማል አይደል? እና በዛ ጊዜ የነበሩት አርቲስቶች በአርባዎቹ እና አምሳዎቹ ነበሩ። አገኘው እንግዳ አንዱ ነው። አገኘው እንግዳ ምን ደሳቸው ነበር ውጭ ሀገር፣ ያውም ደግሞ ያኔ ፓሪዚያን አቫንጋርድ በሚባልበት በነ ፒካሶ ጊዜ የተማረ ሲመጣ ግን የሚሰራው የነበረው ላንድስኬፕ እና ዩሮፒያን ማስተርስ የሚሏቸው እነሱ ነው የሚሰራው የነበረው እና አገኘውን ፋሲኔት የሚያደርገው እ ስላሴንም ሰርቷል አገኘው። ስለዚህ በዛ መልኩ ነው ሁለቱን የመረጥኳቸው። አርባና ሀምሳዎቹ ላይ የነበሩ አርቲስቶች ለንጉሥ ያለገሽቱም እሺ ያሉ ለዛ ነው የመረጥኳቸው። ለምን ከዛ በኋላ ያሉ አርቲስቶች እርግጥ አፈወርቅ ተክሌ ይመጣል በኋላ፣ ግን አፈወርቅ ተክሌ የተለየ አርቲስት ነበር ከሌሎቹ አንደኛ ከንጉሠ ነገሥቱ ጋር የቀረበ አርቲስት ነበር። ሌሎቹ በዛ ጊዜ የነበሩት ለምሳሌ አፈወርቅ ትንሽ አነስ ያሉ ማለት ገብረክርስቶስ ደስታ፣ እስክንድር በጎሲያን፣ ቴድሮስ ጽጌ ማርቆስ ብዙ ነበሩ፣ ወይምዳል ኃይለ ሥላሴ ብዙ ነበሩ በዛ ጊዜ። እነሱ ደግሞ ከንጉሠ ነገሥት ጋር ኢዲዮሎጂ ጋር የተለየ አመለካከት የነበራቸው ናቸው እነሱ ከስልሳዎቹ ኢንቴሌክቹዋልስ ጋር አብረው ጓደኛ የነበሩ ናቸው። እነኝህ ሰዎች እነ የጠራኋቸው አርቲስቶች እነዳኛቸው ወርቁ፣ እነ ስብሐት ገብረ እግዚአብሔር፣ ተስፋ የገሰሰ፣ አባተ መኩሪያ እነዚህ ሁሉ አንድ ላይ ነበሩ አይደለም እና ከጸጋዬ ገብረ መድኅን እነኝህ ሁሉ ደግሞ ሞናርኪን ብለው ያልተቀበሉ ነበሩ ያልተቀበሉ ነበሩ። ስለዚህ የተለየ ስራ ነበር የምሰራው፣ በተለይ ገብረ ክርስቶስ የተለየ ስራ ነበር የምሰራው እና ስነ ጽሑፍ ጸሐፊዎች ዮሐንስ አድማሱ በዚያ ጊዜ ነው የወጡት። እንግዲህ አፈወርቅ ከንጉሰ ነገስቱም ጋር ክሎስ መስም ነበር። ሁለተኛ የሚሰራቸውም ስራ በዛ ጊዜ የሚሰራቸው ስራ ይሄ ሃይፐር ሪሊስቲክ የሚሉት በጣም በቃ ስልክ ማስዋብ እና ረዣዥም ነገሮች፣ በቃ ኤሎንጌተድ የሆኑ ነገሮች ነበር የሚሰራው እና ከነኝ ስራዎች ጋር በጣም የተለየ ነበር። ብዙ ያልነካሁት እኔ እንትን ብዬ ሳይሆን ሳልወደው ቀርቼ ሳይሆን ብቻ እነኚህ ናቸው ሞር ታሪክን የሚተርኩልኝ በማለት ነው። እኔ የምፈልገውን ታሪክ እስቲ ከሴቶች ተዋንያን መካከል ጎልቶ የሚታየሆን ሴቶች ተዋንያን ጎልተው አያውቁም እዚህ ሀገር ውስጥ። ነገር ግን እኔም ሴት ስለሆንኩ ማለት ነው። አንደኛ የጻፍኩትን ማሳወቅም የምፈልገው ይህ መጽሐፍ፣ የጻፍኩት ከሴትነት የመነጨ ንዴት ልበላ ንዴት አለ። በቃ ንዴት ለምሳሌ እዚህ ኢንስቲቱት ኦፍ ኢትዮጵያን ስታዲስ ዳይሬክተር በነበርኩበት መጥፎ ጊዜ ነበር። ብዙ ጊዜ ፖርሰሮች አለው ብዙ ግን ብዙ ደግሞ በሴትነቴ በጣም የተፈተንኩበት ጊዜ ነበር እና ይህንን መጽሐፍም የተመለከትኩት ከዛ ንዴት ነው። ኤክስክሉዥን ማን ነው የተገለለው እዚህ ታሪክ ውስጥ በሚል ነው ያየሁት። እና ያ ሴትነት ስላስገለለኝ ማለት ነው እና የተገለለውን ታሪክ ነው ያወጣሁት፣ የጀመና ታሪክ የኢንቴሌክቹዋል ሂስትሪ በቃ ተገልሎ ይሄ ከሴትነት አንጻር ነፃ። ስለዚህ እዚህ መጽሐፍ ውስጥ ሴቶች ይገባሉ ብዬ ነው በመወሰን የገባሉት እንጂ ሴቶች እዚህ የስነ ጥበብ የኪነ ጥበብም ሆነ የስነ ጽሁፍ ገብተው አያውቁም ታሪክ ውስጥ እና ሁሉ ጊዜ ማርጂናላይዝ ከታች ሆነው ነው የሚታዩት እና በደስታ ሀጎስ ነው የጀመርኩት። ደስታ ሀጎስ እንግዲህ ለምንድን ነው ስልሳዎቹን ሲገልጽ ደስታ ሀጎስን አትገልጻችል መቼም ግን አትገለጽም። ማንም አይገልጻት። አንደኛ የገብረ ክርስቶስ ደስታ ግርፍ ናት ተብሎ ነው በቃ ዲስሚስ የምትሆነ። ማለት የገብረ ክርስቶስ ደስታ ኢንፍሉዌንስ ያደረጋቸው ብዙ አርቲስቶች አሉ፣ እሷን ብቻ አይደለም። ለምንድን ነው እሷ ሴቷ ተመርጣ የገብረ ክርስቶስ ደስታን ስራ ብቻ ነው የምትሰራው የሚባል ይህ ትክክል አይደለም እና ደስታ ሀጎች በአስራ አራት አመቷ ነው የገባችው። በዛ ጊዜ እንግዲህ ሴት ልጅ ቮኬሽናል ትምህርት ትማር በምትባልበት ጊዜ ስቴኖግራፈር ወር ታይፒስት በምትባልበት ጊዜ እቺ ሴትዮ ኪነ ጥበብ ስዕል መርጣ ገባች። ደፋር ናት። ራሷ ይሄን ሁሉ ጊዜ መቀመጧት ከበለኛ አይነት ትረካዎች መካከል ይህን ሁሉ ተቀምጣ ብቻ ሳይሆን ትሰራለች። አሁንም በእሷም መርጫ ያለው ደስታ ሀጎሰ እንግዲህ በየዘመኑ አንድ አንድ ነው የመረጠው። ከዛ መጥቼ ስልሳዎቹ ውስጥ ብዙም ስላልነበረ ሰባዎቹ እንግዲህ ወደ የደርግ ጊዜ ከበደስተክል ዘጠኝ ዓመት ሶማሌ ውስጥ የታሰረች በጣም ስዕሏ በጣም የሚገርም አይነት በጣም ጭምር ናት፣ እና ጓደኛዬም ነበረች። ደግሞ በደንባር በዘጠናዎቹ ውስጥ ስነ ጥበብ አለም ውስጥ ያስተዋወቀችኝ እሷ ናት። አላውቅም፣ ሰውም አላውቅም ነበር እዚያ አካባቢ እና በጣም ማደንቃት። ሰዓሊ ናት። ከዚያ በስራት ሽባባው አሁንም ያለች አስተማሪ ናት፣ እና በጣም እሷን በጣም ማደንቃት። በጣም በጣም ውብ የሆኑ ነገሮች የምትሰራ ሴትነት ላይ የምትሰራ ብስራት ሽባባ፣ ሁለቱም መርጫ አለን በደርግ ጊዜ ከዛ የኮንቴምፖራሪ የምላቸው ዘመናዊውን ሁለት ሄለን ዘሩ እና ምህረት ከበደ። ሄለን ዘሩ በጣም የሚገርም ስራ ይሄ በልማት መልክ ከቅዱስ ዮሴፍ ዮሴፍ መቃብር መንገድ ስራ ለማስቀጠል አስክሬን አውጡ ሰው ብሎ እናቷ ከ15 ዓመት በኋላ የእናቷን አጽም ማውጣት ነበረባት። ከዚያ እዚያ መቃብር ውስጥ ነው የሰራችው ይሄንን ፐርፎርመንስ ተገንዛ ምን ብላ ገብታ መቃብር ውስጥ ገብታ ያደረገችው የሚገርም አይነት ፐርፎርመንስ ነበር። እሷን እና ምህረት ከበደ ፖኤቲክ ጃዝ የሚሉት በራስ ሆቴል የሚካሄደው የሱ ፈል መስራች የሆነች እሷን ሁለቱም እንትን ያልኩት እና እነ አርቲስቶች ሴቶች አርቲስቶች ብዙ አይወጡም እዚህ ሀገር ውስጥ ግን እነሱን በደንብ ተንተኛቸዋለሁ ማለት ነው። ከዶክተር ኤልሳቤት ወልደጊዮርጊስ ጋር የነበረን ውይይት ከዚህም በእጅጉ የሰፋ ነው። ለጊዜያቸው ያለን ምስጋና ከልብ ነው። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሀ በኢትዮጵያ ስነ ጥበባትና ዘመናዊነት እንዲሁም ስልጣኔ ዙሪያ ባተኮረው መጽሐፋቸው ስልጣኔ ምንድን ነው በሚል ርዕስ በጻፉት በዚህ መጽሐፋቸው ዙሪያ ያደረገውን ቃለምልልስ ነበር ከዶክተር ኤልሳቤጥ ወልደ ጊዮርጊስ ጋር ያደረገውን ቃለ ምልልስ የተከታተል ነው። ሁለቱንም እናመሰግናለን። አድማጮች አሁን ቀደም ብዬ ያሰማሁትን የፕሮግራም ማሳሰቢያ ባጭሩ ላስታውስ። የፊታችን እሁድ የሚከበረውን የትንሣኤ በዓል ምክንያት በማድረግ ለዘመድ ወዳጅ ሰላምታ ማቅረብ ለምትፈልጉ አድማጮቻችን መልእክቶቻችሁን ፈጥናችሁ የምታደርሱበት እኛም ያደረሳችሁንን ተቀብለን መልሰን የምናሰማበት ሰዓት አሁን ነው። ነጻው ስልክ መስመራችን 2022059942 የውስጥ መስመር 14 ነው። ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዳት ካምን ተጠቀሙ። መልእክቶቻችሁን አድርሱን፣ መልስ እናሰማለን። አሁን የስርጭታችን መገባደጃ ላይ ነን። ማጠቃለያ ዜናውን ከዳነች ፍሳዬ። አፍጋኒስታን ውስጥ ከታሊባን ጋር በመደራደር ላይ ያሉት የዩናይትድ ስቴትስ ልዑክ ዛሌማ ዛሌሜ ኻሊለ ዘድ በሀገሪቱ የሚሞትን ሰዎች ቁጥር ለመቀነስ የሚያስፈልገው የሰላም ስምምነት ነው ሲሉ አስገንዝበዋል። የተባበሩት መንግስታት ድርጅት ትላንት ያወጣው ዘገባ ካለፈው ጥር ወር አንስቶ እስከ መጋቢት በነበሩት ሶስት ወራት ውስጥ የበዙ የአፍጋኒስታን ሲቪሎች የተገደሉት በታሊባንና ሌሎች አማጽያን ሳይሆን በዩናይትድ ስቴትስና በሀገሪቱ መንግስት ሀይሎች ነው ይላል። ኻሊልዛድ በበኩላቸው የሰዎች ሞት ሁላችንም ያስቆጣል ግድያውን ከሚቃወሙት አፍጋኖች ጋር ነን፣ ደም መፋሰሱ እንዲቆም እንፈልጋለን ሲሉ ዛሬ በትዊተር ገልጸዋል። በሦስት ወራት ውስጥ መንግስትን በሚደግፉ ኃይሎች የተገደሉት ሲቪሎች 305 ሲሆኑ 303 ቆስለዋል። በአማጽያን የተገደሉት ሲቪሎች ደግሞ 227 ናቸው፣ የቆሰሉት 736። በምዕራብ ጎጅና በጌዲዮ ህዝቦች መካከል በዛሬው ዕለት የእርቅ ስነ ስርዓት ተካሂዷል። በእርቅ ስነ ስርዓቱም የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳና የደቡብ ክልል ከፍተኛ አመራሮችን ጨምሮ የሁለቱ ክልሎች የመንግስት የስራ ኃላፊዎች ተገኝተዋል ሲል ፋና ብሮድካስቲንግ ዘግቧል። የጎጅ ና የጌዲዮ አባ ገዳዎች የሀገሪቱ ሽማግሌዎችና የአካባቢው ነዋሪዎች በዛሬው ዕለት በተካሄደው የእርቅ ስነ ስርዓት ላይ ታድመዋል። ማላዊ በአፍሪቃ የመጀመሪያ የሆነ የወባ ክትባት የመጀመሪያ ምዕራፍ ዘመቻ ዛሬ ጀመረች። የዓለም ጤና ድርጅት የክትባት ስራውን በዛሬው የዓለም ጤና ቀን ከማላዊ ጋር ጋናና ኬንያ ውስጥ ለማስጀመር የወሰነው ሀገሮቹ ባሉባቸው ከፍተኛ የስርጭት መጠንና የበዙ የጤና ተቋማትም ስላሏቸው መሆኑ አስታውቋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 እንዲሁም በ31 ሜትር ባንዶች በአጭር ሞገድና በናይል ሰዓት በየቀኑ ክሚሽ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። እያስተናገድናችሁ አሉላ ከበደና አዳንች ፍሳሀየንን ከአቀናባሪያችን ንጉሥ ታምሬና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጁ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ላለ